የግብፅ ምክር ቤታዊ ምርጫ ባለፉት ሁለት ቀናት በሀገሪቱ ካሉት 27 የምርጫ ወረዳዎች መካከል በ14ቱ የተካሄደ መሆኑን አስመራጩ ኮሚሽን አስታውቋል። 596 መንበሮች ላሉት ምክር ቤት 448 በነፃ የተደራጁና 120 በፓርቲ ስር የተደራጁ እጩዎች በቀጥታ በህዝብ ይመረጣሉ። የተቀሩት 28 ደግሞ በፕሬዝደንቱ ነው የሚመረጡት። የግብፅ ላዕላይ ህገ መንግስታዊ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የተመረጠውንና በብዛት ጽንፈኞች ይገኙበት የነበረውን ምክር ቤት ከበተነ ካለፉት ሶስት ዓመታት ወዲህ ግብፅ ካለ ምክር ቤት ነው የቆየችው። ከዚያን ጊዜ አንስቶም ፕሬዚደንት አብደልፋታህ አልሲሲ የሀገሪቱን ስልጣን በጠቅላላ ይዘዋል። ግብፃውያን ባለፈው እሁድ በጀመሩት ምክር ቤታዊ ምርጫ የስርዓት ዴሞክራሲ ሂደትን ለማንቀሳቀስ የሚያስችለውን የመጨረሻ እርምጃ መውሰዳቸው ተገልጿል። ይህንን የሚሉት የግብፅ አመራር አባላት በተለይም ለመጀመሪያ ጊዜ በዴሞክራሲያዊ መንገድ የተመረጡትን የቀድሞ ፕሬዝደንት መሐመድ ሞርሲን ከስልጣን ያስወገዱት የቀድሞው ጀኔራል እና የአሁኑ ፕሬዝደንት አብደል ፋታህ አልሲሲ ናቸው። ይሁንና የተቃዋሚው ቡድን ሀሳቡን እንዳይገልጽ በታፈነበትና የቀድሞውን አምባገነን ፕሬዚደንት ሆስኒ ሙባራክ አገዛዝ ዘመንን ለመመለስ በተመቻቸ የምርጫ ሕግ የሚመረጠው አዲሱ ምክር ቤት አሁን በሚታየው የአብደል ፋታህ አልሲሲ ፈላጭ ቆራጭ አገዛዝ ላይ አንዳችም ለውጥ የማያመጣ ነው በሚል ሀያሲያን ትችት ሰንዝረዋል። በስራት የሚገኙት ጽንፈኛው የቀድሞ ፕሬዝደንት መሐመድ ሙርሲ በስልጣን በነበሩበት ጊዜ ለራሳቸው ተጨማሪ ስልጣን በመስጠት ዳኞችን ማስፈራራት የፕሬስ ነጻነትን ማፈን እና እስላማዊውን ሕግ መከተል በጀመሩበት ጊዜ አብደል ፋታህ አልሲሲ ጣልቃ በመግባት ይህንኑ ሂደት እንደ አውሮፓውያን ዘመን አቆጣጠር ሰኔ 24 2013 ዓ ም ማስቆማቸው የሚታወስ ነው። ግብጽ ወደ አደገኛው ማለትም የእምነት ልዩነቶችን የእርስ በርስ ጦርነትንና የመንግስት ተቋማት መዋቅሮችን መንኮታኮት ወደሚያስከትል ውስጣዊ ውዝግብ ማጥ ውስጥ ስትወድቅ አንዳችም እርምጃ ሳንወስድ ዝም ብለን አንመለከትም። በዚሁ እርምጃቸው የብዙሀኑን ድጋፍ ካገኙት አልሲሲ ጋር ፍጥጫ መግባት ማንንም እንደማይበጅ በምክር ቤታዊ ምርጫ ከሚሳተፉት ፓርቲዎች አንዱ የሆነው የነፃ ግብፃውያን ፓርቲ ቃል አቀባይ ሼባግ ዋግዊ በመግለጽ በፕሬዝደንቱና በምክር ቤቱ መካከል የሆነ የስልጣን መጋራት ስምምነት ሊኖር እንደሚችል ግምታቸውን ሰጥተዋል። ምክር ቤታዊው ምርጫ አስመራጩ ኮሚሽን ከጠበቀው ያነሰ መራጭ ህዝብ መሳቡን ኮሚሽኑ አስታውቋል። ለዚህም ፕሬዚደንት አልሲሲ የሚከተሉት የማያፈናፍን ፖለቲካ ምክንያት ሊሆን እንደሚችል የዩኤስ አሜሪካው ብሩኪንግስ ኢንስቲትዩሽን ዋሽንግተን የሚባለው የፖለቲካ ጥናት ተቋም ተንታኝ ኤችኤ ሄሌየር ለዶይቸቬለ ገልጸዋል። ከግብፅ ሕዝብ መካከል ብዙውን ከፊል የሚሸፍነው ወገን ይህንን ፖለቲካዊ ሂደት ሕጋዊ አድርጎ አይመለከተውም። በሌላ በኩል ደግሞ ብዙ ሰዎች ፕሬዚዳንቱን መደገፍ የሚያስደስታቸው ይመስለኛል። እነዚህ ሰዎች በሀገሪቱ የፖለቲካ ሂደት ውስጥ ያን ያህል የመሳተፍ ፍላጎት የላቸውም። ሁለተኛው ዙር ምርጫ ከአራት ሳምንታት በኋላ እንደ አውሮፓውያን ዘመን አቆጣጠር ህዳር 22ና 23 2013 ዓ ም በተቀሩት 13 የምርጫ ወረዳዎች የሚካሄድ ሲሆን አጠቃላዩ የግብፅ ምክር ቤታዊ ምርጫ ውጤት የፊታችን ታህሳስ ይፋ ይደረጋል ተብሎ ይጠበቃል።